Kadims yeah, Radio Led by strong and capable Ethiopian institutions, partners like USAid and the American people are partners. ዩናይት ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ እና የአሜሪካ ሕዝብን ጨምሮ ከሌሎች መንግስታትና ዓለም አቀፍ ድርጅቶች ጋር በመተባበር የኢትዮጵያን ዲሞክራሲያዊ ስርዓት ግንባታ ለማገዝ እንጥራለን ያሉት የዩኤስአይዲ ዲሬክተር ናቸው። በዚህ ላይ በዕለቱ አብይ ዘገባ ዝርዝር ይዘናል። በኦሮሚያ ክልል ከመስከረም ወር ጀምሮ በአገረሸው የኩፍኝ ወረርሽኝ ወደ ሰባት ሺህ የሚጠጉ ሰዎች መጠቃታቸውን የክልሉ ጤና ቢሮ ገለጠ። በዚህም ላይ ዘገባ አለን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ አርብ የካቲት 2212 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ፍሳዬ ደግሞ ዜናውን አነባለሁ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭቱ መሐንዲሱ ኬት ሆልምስ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለን ዜና ርዕሰ ዜናውን እናስቀድማለን። ባልፎ ማክሰኞ የመስራች ጉባኤውን ማካሄድ የጀመረው የሶማሌ ሕዝብ ዴሞክራሲያዊ አንድነት ጉባኤውን አጠናቀቀ። የትግራይ ክልል መንግሥት ለ2332 የሕግ ታራሚዎች ምሕረት አደረገ። የደቡብ አፍሪካ ባለሥልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚደንት ሲሪል ራማፎሳ ትላንት ማምሻውን አስታወቁ። አሁን ዝርዝር ዜና። ባለፈው ማክሰኞ የመስራች ጉባኤውን መካሄድ የጀመረው የሶማሌ ሕዝብ ዴሞክራሲያዊ አንድነት ወይም በሶማሊኛ ምኅፃሩ ሰርዳ በ1990ዎቹ የድሬዳዋ ትምህርት ቢሮ ኃላፊ የነበሩትን አቶ አህመድ ራጌን ሊቀመንበር አድርጎ በመምረጥ ጉባኤውን አጠናቋል። አዲስ ቸኮል ዝርዝር አለው። ባለፈው ዓመት በሰላማዊ መንገድ ለመታገል ወደ ሀገር ውስጥ የገባው የሶማሌ ሕዝብ ዴሞክራሲያዊ አንድነት ወይም ሰርዳ አቶ አህመድ ራጌን በሊቀመንበርነት በመምረጥ ጉባኤውን አጠናቋል። በጉባኤው ሌሎች አመራሮች መመረጣቸውን የድርጅቱ መስራች ጉባኤ አባል አቶ ጀማል ዑመር ለጋዜጠኞች አስታውቀዋል። ሀያ አንድ ማዕከላዊ ኮሚቴ መርጧ፣ ጠቅላላ ጉባኤው በዚህ ላይ በፕሮግራሙና ና በውስጥ ደንቡ ላይ ሰፊ ውይይት አድርጎ የሚለወጡትን ለውጦ፣ የሚሻሻሉትን ማሻሽሎ የተለያዩ ውሳኔዎች ደርሰዋል ማለት ነው። እንደገናም ስራ አስፈጻሚ ማዕከላዊ ኮሚቴ መርጦ ጠቅላላ ጉባኤ ጉዳይ አስልቋል ማለት ነው። ኦዲት ኮሚሽንም አምስት አባላት ያቀፈ የድርጅቱን ውስጠ ደንብና ፕሮግራም በአግባቡ መሰራቱና አለመሰራቱን ኦዲት ኮሚሽን ከፍተኛ ሚና የሚጫወት አካል ነው ማለት ነው። እነሱም በዚሁ መሰረት ሊቀመንበሩ፣ ምክትል ሊቀመንበሩ፣ ጸሐፊው መርጠዋል ማለት ነው። ስለዚህ ማዕከላዊ ኮሚቴ የመረጠው መሰረት የድርጅቱ ስራ አስፈጻሚ አባላት አቶ አህመድ ራጌ ሊቀመንበር፣ ሮብሌ ኤሌዬ ምክትል ሊቀመንበር፣ ጸሐፊውንም በመምረጥ አራት ጀማል ዑመር ኢብራሂም የድርጅቱ ጉዳይ ኃላፊ ወይዘሮ አሚና አብዲ የፋይናንስ ኃላፊ፣ ፈይዛ አብደላ የሴቶች ጉዳይ ኃላፊ፣ አቶ አብዱልከሪም መሐመድ የሕዝብ ግንኙነት ኃላፊ በማድረግ ዘጠኙም የኮሚቴ አባላት አጽድቆ ጉባኤውን አጠናቋል ማለት ነው። አዲስ የተመረጡት የፓርቲው ሊቀመንበር አቶ አህመድ ራጌ በ1990ዎቹ የድሬዳዋ ትምህርት ቢሮ ኃላፊ ነበሩ። ሰርዳ ካለፈው ማክሰኞ ጀምሮ ሲያካሄድ በቆዩ አንደኛ ድርጅታዊ ጉባኤ ከአመራሮች ምርጫ ባሻገር ባለ አምስት ነጥብ አቋም ማስተላለፉን አቶ ጀማል አክለው ገልጸዋል። አንደኛ በሶማሌ ሕዝብ አንድነትና ዲሞክራሲያዊና ልማታዊ መብቶች እንደ ሚታገል። ሁለተኛ ለሶማሌ ህዝብ መብቶች ሁሉ እስከ መጨረሻው ድረስ እንደሚታገል። ሶስተኛ ሰላምና መረጋጋትን ለአገሪቷ ህገ መንግስት መከበር፣ የህግ በላይነት የበኩላችን አስተዋጽኦ እናደርጋለን። አራተኛ ተመሳሳይ ዓላማ ያላቸው የፖለቲካ ድርጅቶች ጋራ የሶማሊያን ህዝብ ጥቅም በማይነካበት ለመስራት ዝግጁ መሆኑን በዚህ ጉባኤ ላይ ያሳልፈዋል። በሀገር ውስጥ ሆነ ውጭ የሚገኙት የሶማሌ ህዝቦች ሁሉ ከጎናችን እንዲሰልፉ ጥሪያችን አስተላልፈናል። ሰርዳ በቀዳማዊ ኃይለስላሴ ጊዜ ወደ ውጭ በተሰደዱ ዶክተር ዘካሪያ አህመድ አማካኝነት የተመሰረተ ፓርቲ ሲሆን እንቅስቃሴውን በዋናነት ከሀገር ውጭ የተገደበ ነበር። ባለፈው አመት ግን በሰላማዊ መንገድ ለመታገል ወደ ሀገር ቤት የገባ ሲሆን ዘንድሮ በሚካሄደው ምርጫም ከኦብነግና ሌሎች አምስት የሶማሌ ክልል ተቃዋሚ ፓርቲዎች ጋር ጥምረት በመፍጠር ለመወዳደር ማቀዱን በድርጅታዊ ጉባኤው መክፈቻ ላይ ይፋል ይፋ አድርጎ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። የትግራይ ክልል መንግስት ለ2332 የህግ ታራሚዎች ምህረት አደረገ። ምህረት ከተደረገላቸው 25ቱ ኤርትራውያን መሆናቸውን የክልሉ የጸጥታ አስተዳደር ቢሮ አስታውቋል። ሙልጌታ ጽብሃ ዝርዝር አለው። የትግራይ ክልል ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩም በሰጡት መግለጫ የክልሉ መንግስት ካቢኔ ትናንት ባካሄዱ ስብሰባ ለህግ ታራሚዎች ይቅርታ እንዲደረግ መወሰኑን ገልጸዋል። 45ኛው ዓመት የካቲት 11 በዓል ምክንያት በማድረግ ምህረት የተደረገላቸው ታራሚዎች በማረሚያ ቤት ቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ህጉን አሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። ስራ ፈጻሚት ብሔራዊ ክልላዊ መንግስት ትግራይ አቡና መበላ ክልል መንግስት ስራ አስፈጻሚ የትግራይ ህዝብ 45ኛው ዓመት የትጥቅ ትግል መጀመሪያ ምክንያት በማድረግ ለ2332 የህግ ታራሚዎች በይቅርታ እንዲፈቱ ወስኗል። ከእነዚህ 46 ሴቶች ተጠቃሚ ሆኗል ነው ያሉት። ምህረት ከተደረገላቸው ታራሚዎች መካከል 25ቱ ኤርትራውያን መሆናቸው አቶ ቶኪዩ መተኩ ተናግሯል። ኤርትራውያኑ እንደተቀሩት ታራሚዎች በክልሉ ህግ ተላልፈው የነበሩ ናቸው ተብሏል። ከአሁን በፊት በይቅርታ ተፈተው ተመልሰው የታሰሩና እንዲሁም ከ18 ዓመት በታች በሆኑ ሴቶች ላይ ፆታዊ ጥቃት የፈጸሙ ታሳሪዎች አልተካተቱም ብለዋል። ታራሚዎቹም በጥፋታቸው ተጸጥተው የሚቀላቀሉትን ማህበረሰብ እንደሚከሱ እምነታቸው መሆኑም ኃላፊው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቅለም። ሙልጌታ እናመሰግናለን። የዓለም ባንክ ከ30 ዓመታት በኋላ ከሶማሊያ ፌዴራል መንግስት ጋር የነበረውን ግንኙነት ወደ መደበኛነት እየመለሰ መሆኑን ትላንት አስታውቋል። የሶማሊያ መንግስት ከቅርብ ዓመታት ወዲህ በገንዘብ በፖለቲካ በማኅበራዊና በኢኮኖሚ ለውጥ ጠንካራ ሬኮርድ አሳይቷል ሲል የዓለም ባንክ ጠቁሟል። የባንኩ ክልላዊ አስተዳዳሪ ሁ ሪደል ግንኙነቱ መደበኛ ሲሆን የባንኩ እይታ መልካም ይሆናል፣ ሶማሊያ ድህነትን ለመቀነስ የሚያስችላት ረዲኤት ለማግኘት ትችላለች ማለት ነው ብለዋል። በሶማሊያ መንግስት ኃይሎችና በሱፊ አማጽያን መካከል ውጊያ መካሄዱ ተዘግቧል። የዩናይትድ ስቴትስ መንግሥት እንዲህ ዓይነቱ ግጭት አልሸባብን ለመዋጋት የሚደረገውን ጥረት ያሰናክላል ሲል ባስጠነቀቀበት ወቅት ነው ግጭቱ የተነሳው። ውጊያው የተካሄደው ጋልሙዱግ በተባለው የራስ ገዝ አስተዳደር መዲና ላይ ሲሆን ቢያንስ 12 ሰዎች ተገድለው ከ20 በላይ እንደቆሰሉ ታውቋል። ግጭቱ የተነሳው ክልላዊውን ፕሬዚደንት አሕመድ አብዲ ኩርኩርን በሚደግፉ የሶማሊያ መንግሥት ኃይሎችና አህሉ ሱና ዋልጃማ በተባለው ሱፊ ሙስሊም ቡድን ደጋፊ ኃይሎች መካከል ነው። የደቡብ አፍሪቃ ባለሥልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚደንት ስሪል ራማፎሳ ትላንት ማምሻውን አስታውቀዋል። ውሃን የኮሮና ቫይረስ በሽታ የተጀመረባትና የተዛመተባት ከተማ መሆኗ የሚታወቅ ነው። ይህ ውሳኔ ውሃን ያሉት የውጭ ሀገራት ተወላጆች ከከተማይቱ ባይወጡ የተሻለ ነው ሲል ቻይና የቻይና ባለሥልጣኖች ያቀረቡትን ምክር ይጻረራል። ወደ ሀገራቸው ከሚመለሱት ሰዎች መካከል ቫይረሱ የያዛቸው ሰዎች እንደሌሉ የራማፎሳ ጽሕፈት ቤት ገልጿል። ይህ እርምጃ የተወሰደው በዓለም ደረጃ በኮሮና ቫይረስ የሚመቱት ሰዎች ብዛት እየጨመረ በሄደበት ወቅት ነው። ደቡብ አፍሪካውያኑ ሀገራቸው ሲገቡ ለጥንቃቄ ሲባል ለ21 ቀናት ኳራንቲን ውስጥ እንደሚገቡ ማለት በተለየ ቦታ እንደሚቆዩ ታውቋል። የናይጀሪያ ባለሥልጣኖች በሀገሪቱ አንድ የኮሮና ቫይረስ በሽተኛ መገኘቱን አረጋግጠዋል። ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የመጀመሪያው የተረጋገጠ በሽተኛ ማለት ነው። የሀገሪቱ ባለሥልጣኖች በገለጹት መሰረት ቫይረሱ የያዘው ሰው በያዝነው ሳምንት ከሚላን ኢጣሊያ የተመለሰ ናይጀሪያ የሚሰራ የኢጣሊያ ተወላጅ ነው። የአፍሪቃ የጤና አገልግሎት ስርዓት በኮሮና ቫይረስ በሽተኞች የሚጣበብበት ሁኔታ ሊኖር እንደሚችል ጠበብት እያስጠነቀቁ ባሉበት በአሁኑ ወቅት አፍሪቃ ዝግጅት እያደረገች መሆኗ ተገልጿል። ኮሮና ቫይረስ እስካሁን ባለው ጊዜ አፍሪካ አለመግባቱ የጤና ባለሥልጣኖች በበለጠ ለመዘጋጀት ጊዜ ይሰጣቸዋል ይላሉ ጠበብት። የሜክሲኮ የጤና ጥበቃ ባለሥልጣኖች በሀገሪቱ ሁለት የኮሮና ቫይረስ በሽተኞች መገኘታቸውን ዛሬ አስታውቋል። በቅርቡ ኢጣሊያን ጎብኝቶ ወደ ሜክሲኮ ሲቲ የተመለሰ ሰው ዛሬ በሽታው እንደተገኘበት ተረጋግጧል። ሌላው በሽተኛ ደግሞ ሲናሎዋ በተባለው ሰሜናዊ ክፍለ ግዛት እንደሆነ ተገልጿል። ላቲን አሜሪካ ውስጥ ሌላዋ ኮሮና ቫይረስ የገባባት ሀገር ብራዚል ብቻ ናት። ኮሮና ቫይረስ ዛሬ ቢያንስ በአምስት ሌሎች ሀገሮችም እንደገባ ተዘግቧል። አዘርባይጃን፣ ቤላሩስ፣ ሊትዌንያ፣ ኒውዚላንድ እና ናይጄሪያ መሆናቸው ነው። በመጨረሻም በኮሮና ቫይረስ ስጋት ምክንያት የዓለም ገበያዎች ይዘት ዛሬ ቁልቁል እየወረደ ነው። የአቅርቦት ሰንሰለቶች ተሰናክለዋል የጉዞ እገዳዎችን አስከትሏል። በአጠቃላይ በዓለም ዙሪያ ያለውን የቢዝነስና የንግድ ይዘትን እንዳተራመሰ ታውቋል። የጀው የደው ጆንስ የኢንዱስትሪ አማካኝ ደወሉ እንደተደወለ ወዲያውኑ በ974 ነጥቦች ወይም በ3 ነጥብ 8 ከመቶ ወርዷል። የያዝነው ሳምንት ሁኔታ ከ12 ዓመታት በፊት በዓለም አቀፍ ደረጃ ተከስቶ ከነበረው የፋይናንስ ቀውስ ባልታየ መልኩ የከፋ እንደሚሆን ተንታኞች ይናገራሉ። አድማጮች፣ የምሽት ዜናችን ዚህ ላይ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው የአርብ ምሽት መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ዕለቱ ቀዳሚ አብይ ርዕስ ከመሄዳችን በፊት ቆየት ብለው ከሚቀርቡት ዝግጅቶች አንዱ እናሰማችሁ። ለትምህርት ብቻ ለመመጣወት ሶሻል ላይፍንም ለመማር ነው ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። ነው የማቀራረብ ስራ አልተሰራም እስካሁን ድረስ ተማሪዎች አብዛኛው ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ከየት ነው ምንጩ ምንድን ነው? ይህ ነገር ከየት ተከሰተ ብሎ ማጣራት አለባቸው። ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምር ወደ ትምህርት ገበታቸው የተመለሱ የደምቢዶሎ ዩኒቨርሲቲ ተማሪዎች ናቸው። ከአሜሪካ ድምፅ ጋር ባደረጉት የጠረጴዛ ዙሪያ ውይይት ከሰጡት አስተያየት የተወሰደ ነው። በስፍራው የተገኘው ዘጋቢያችን ያጠናቀረውን ዝግጅት በሁለተኛው አጋማሽ እናቀርባለን። አሁን ወደ ዕለቱ አቢይ ርዕስ ኢትዮጵያ የኢትዮጵያ ብሔራዊ ምርጫ ቦርድ ነፃና ፍትሐዊ ምርጫ ለማካሄድ የሚረዳውን አደረጃጀትና አስተዳደራዊ ብቃቱን ሊያጎለብት ያስችለዋል ያለውን የ ሰላሳ ሚሊዮን ዶላር ድጋፍ እንደሚሰጥ የዩናይትድ ስቴትስ መንግስት አስታወቀ። ይህ ድጋፍ የቦርዱን ፍላጎት መሠረት ያደረገ መሆኑንም የቦርዱ ሰብሳቢ ተናግረዋል። መለስካቸው አመሃ ተከታትሎታል። የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ በኢትዮጵያ የሉካን ቡድን ዲሬክተር ሻን ጆንስ በዚህ ዓመት መጨረሻ ላይ ይካሄዳል ተብሎ የሚጠበቀውን የኢትዮጵያ አገር አቀፍ ምርጫ ታሪካዊ ነው ብለውታል። ይህንም ሲያብራሩ ይህ ምርጫ ለኢትዮጵያ ዴሞክራሲያዊ መርሆዎችን ለማስፋፋት በምታደርገው አስደናቂ ጉዞ በመጨረሻ የእያንዳንዱን ኢትዮጵያዊ ድምፅና ፈቃድ በመላ አገሪቱ ወሳኝ መሆኑን የምታረጋግጥበት ምርጫ ይሆናል ብለዋል። አክለውም ይህን ኢትዮጵያ የምታደርገውን ጥረት ዩናይትድ ስቴትስ ለማገዝ የሚያስችለውን የመግባቢያ ሰነድ ለመፈረም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የሚኖረውን ትብብር በመደበኛ መልኩ እንደሚጀመር ተናግረዋል። ሌድ ባይ ስትሮንግ ኤንድ ኬፓብል ኢትዮጵያን ኢንስቲትዩሽንስ ጠንካራና ብቁ በሆኑ የኢትዮጵያ ተቋማት በመመራት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ እና የአሜሪካ ሕዝብን ጨምሮ ከሌሎች መንግስታትና ዓለም አቀፍ ድርጅቶች ጋር በመተባበር የኢትዮጵያን ዲሞክራሲያዊ ስርዓት ግንባታ ለማገዝ እንጥራለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰላማዊ፣ ነፃ፣ ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ የሚያስችለውን ድርጅታዊና አስተዳደራዊ አቅም ለመገንባት ይረዳው ዘንድ ዩናይትድ ስቴትስ የሰላሳ ነጥብ አራት ሚሊዮን ዶላር ወይም ወደ አንድ ቢሊዮን ብር የሚጠጋ ድጋፍ መስጠቷን ዛሬ ይፋ ሳደርግ በታላቅ ደስታ ነው። የፖለቲካ ፓርቲዎችን ለማጠናከርና የሲቪል ማህበራትን ተሳትፎ ለማሳደግም እገዛ እንደምናደርግ ልገልጽ እወዳለሁ። ዳይሬክተሩ ጨምረው ይህን ለሶስት ዓመት የሚዘልቀውን ኢትዮጵያ ኤሌክሽንስ ኤንድ ፖለቲካል ፕሮሴስ ፕሮግራም፣ በአማርኛ በኢትዮጵያ የምርጫና የፖለቲካ ሂደቶች መርሃ ግብር የተሰኘውን ትብብር መርሃ ግብር ዓላማ ትንትን አድርገዋል። ነፃና ዲሞክራሲያዊ ምርጫ ለማካሄድ የሚያስችል ብቃትን ከመገንባት ባሻገርም ድጋፋችን የኢትዮጵያን ዲሞክራሲያዊ መሰረት ሊያጠናክሩ በሚችሉ ዋና ዋና ጉዳዮች ላይ ያተኩራል። እነዚህም በፖለቲካ ሂደት ውስጥ ከፍ ያለ ትርጉም ያለውና ሁሉንም ዜጎች የሚያካትት ተሳትፎን ማራመድ ይህም ቀደም ሲል ሲገለሉ በነበሩ በሴቶችና በወጣቶች ላይ ያተኮረ ስራ ይሆናል። ሁለተኛው ደግሞ ኢትዮጵያውያን የምርጫ ሂደትና የፖለቲካ ውድድርን ግልጽነት በሚገባ ይረዱ ዘንድ መገናኛ ብዙሃንና ቴክኖሎጂን በመጠቀም ማስተማርና ማራመድ ይሆናል። የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በበኩላቸው ከዚህ በፊት በሀገሪቱ የተካሄዱ ምርጫዎች ለዜጎች የፈለጉትንና የጠበቁትን የዜግነት መብት ሳይሆን ያጎናጸፋቸው መከራና ሰቆቃን እንደነበረ አስታውሰዋል። ይህን አገር አቀፍ ምርጫ ከቀደሙት የተለየ ለማድረግ እየተከናወነ ያለውን ሥራ ለማገዝ የዩናይትድ ስቴትስ መንግሥትና ሌሎች አጋሮች የሚያደርጉትን እገዛም አመስግነዋል። በተለይ ከጋዜጠኞች ለቀረቡላቸው ጥያቄዎችም መልስ ሰጥተዋል። ወይዘሪት ብርቱካን ከዩኤስ አይዲ የተደረገው ድጋፍ የቦርዱን ፍላጎት መሰረት ያደረገ እንደሆነም አብራርተዋል። ይንን የምርጫ ዝግጅት ለማሳካት ምን ምን ነገሮችን ማድረግ ይፈልጋል በሚለው እና በአጠቃላይ በእኛ ፍላጎቶች ላይ የተመሰረቱ እንቅስቃሴዎች ወይም ስራዎች ናቸው በዚህ ገንዘብ የሚደገፉት ማለት ነው። እና ስራዎቹም ያው እንደተገለጹት ናቸው። ግማሾቹ የቴክኖሎጂ የአሰራር ማሻሻያ፣ ግማሾቹ ደግሞ የአቅም በተለይ ደግሞ የሰው ኃይል አቅማችን እሱን ስለሆነ ከዛ አንጻር የሚያግዙን ነገር ይኖራሉ ሌሎችም ደግሞ የስልጠናዎች ለምሳሌ የምርጫ አስፈጻሚዎቻችን በጣም ብዙ ቁጥር ያላቸው ምርጫ አስፈጻሚዎች ተገቢ ስልጠና ማግኘት አለባቸው። ከዛ አንጻር የሚደግፉን የሚያግዙን ነገር ይኖራል። ያው ከሲቪል ሶሳይቲም ጋር የሚያደርጉት እንቅስቃሴ፣ ከሚዲያም ጋር የሚያደርጉት እንቅስቃሴ ደግሞ ዞሮ ዞሮ የምርጫውን ተዓማኒነትና ትክክለኛነት የሚያጎለበት ይሆናል ማለት ነው። ይህን ምርጫ ለማካሄድ የሚወጣው ወጪ እጅግ የናረ እንደሆነ በመጠቆም ጋዜጠኞች ያነሱት ጥያቄም ሰብሳቢዋ ምላሽ ሰጥተዋል። እያንዳንዱ አሰራር፣ እያንዳንዱ አፈጻጸም በበፊቱ አይነት ስለማይፈጸም ነው። ለምሳሌ የምርጫ አፈጻጸም የምርጫ አፈጻጸም ገለልተኛ መሆኑ በጣም አስፈላጊ ስለሆነ ያ ራሱ ወደ ሁለት ነጥብ ሁለት ቢሊየን ብር ተጨማሪ ጠይቆናል ያልነበረው ወጪ ማለት ነው። ከዛ በእያንዳንዱ ብንመለከት አዳዲስ አዳዲስ አዳዲስ ነገሮችን ቁሳቁሶችን ብንመለከት፣ ኮሮጆ ነበር አደለም የሚጠቀመው ከዚህ በፊት። ያ ኮሮጆ እየታጠበ እየደረቀ እንደገና ለሚቀጥለው እየወጣ ብዙ ችግሮች የነበሩት ግልጽነትንም ከማሳየት አንጻር፣ ውስጡም ደግሞ ሰነዶች ይቀመጣሉ እና ስታፍድ ይሆናል የሚባል በጣም ብዙ ክርክሮች የአጠባበቁም የቁልፉም የምኑም ችግሮች ነበርበት አደለ ሶ አሁን እሱን በሳጥን ቀያል ነው እሱ ራሱ በጣም ብዙ ሚሊዮን ዶላር ያስወጣናል ማለት ነው። ወይዘሪት ብርቱካን አክለውም ከመንግስትም ሆነ ከአጋር ድርጅቶችና አገሮች የተገኘውን ገንዘብ በምን አይነት ሁኔታ ስራ ላይ እንደዋለ የሚያሳይ ያለ ሰነድ ለማዘጋጀት እቅድ እንዳለ ገልጸው ጋዜጠኞች ከዚያም ዝርዝሩ እንዲያገኙ እንደሚችሉ አመልክተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የመጽሔት ርዕስ ወደ ደቡብ ኢትዮጵያ ነው የምናምራው። በደቡብ ክልል ምዕራብ ኦሞ ዞን ማጂ ወረዳ የወረዳውን ምክትል አስተዳደርና የጸጥታ ኃላፊ እስር ለመቃወም አደባባይ የወጡ ሰዎች የመንግስት ጸጥታ ኃይሎች የወሰዱት ነው በተባለ የተኩስ እርምጃ ስድስት ግለሰቦች መገደላቸውን ይናገራሉ። የመቁሰል አደጋ የደረሰባቸው ሌሎች አራት ሰዎች ደግሞ በሕክምና እየተረዱ መሆናቸውን የማጂ ወረዳ ጤና የአጠባበቅ ጽሕፈት ቤትና የዓይን እማኞች ለአሜሪካ ድምጽ ገልጠዋል የወረዳው ጸጥታ ኃላፊዎች በበኩላቸው በአደጋው አስራ ሁለት ሰዎች መቁሰላቸውንና ከእነኚህም ውስጥ የሁለቱ ህይወት ማለፉን አረጋግጠናል ይላሉ። ዮናታን ዘብዲዮስ ተከታዩን አድርሶናል። በደቡብ ክልል ምዕራብ ኦሞ ዞን የማጂ ወረዳ ጤና ጥበቃ ጽፈት ቤት ኃላፊ አቶ ከበደ አኩ በማጂ ወረዳ ቱም ከተማ ዛሬ በተቀሰቀሰ ግጭት ስድስት ግለሰቦች መገደላቸውን ገልጸዋል። ዛሬ ጠዋት ላይ በነበረው የሰላማዊ ሰልፍ እንቅስቃሴ ላይ የነበሩ አራት ሰዎች ልዩ ኃይል እና መከላከያ በተኮሰ ጥይት ተመቶ አራት እኛ ጋር ተኝተዋል። ሌላ የሞቱት እስካሁን ድረስ ሬሳቸው ገና አይነሳዛውን ያ የሞቱ ጠቅላላ ወደ ስድስት የሚሆኑ ሰዎች ናቸው። በጥይት ተመተው በከባድና ቀላል ደረጃ የቆሰሉ አራት ሰዎች ወደ ሕክምና ጣቢያ መጥተው እየታከሙ ናቸው ብሏል። ከባድ ጉዳት የደረሰበት አንድ ሰው ደግሞ ወደ ማጂ ሆስፒታል ለተሻለ ሕክምና እንደተላከ አቶ ከበደ ያመልክቷል። አራት ጥይት የተመታውን ልጅ ሪፈር ወደ ላይ ማጂ ሆስፒታል ላይ ተልኮ አራት አካባቢ ላይ ነው። አብዛኛ የተመታው ያው ከሴቷ በስተቀር ሴቷ ግን ወደ ታች ብልጦ አካባቢ ነ የማጂ ወረዳ ቱም ከተማ ነዋሪዎች፣ የወረዳዋም ምክትል አስተዳደርና የጸጥታ ኃላፊ የነበሩት አቶ ጨሞ ክያዝ ከስልጣን መነሳታቸውና መታሰራቸውን በመቃወም እንዲሁም እንዲለቀቁ በመጠየቅ ዛሬ ከጠዋት ጀምሮ ሰልፍ እንደወጡ ስማቸው በብዙሀን መገናኛ እንዲገለጽ ያልፈለጉ የአይን እማኝ ተናግሯል። ሰልፉን ለመበተን የመንግስት ጸጥታ ኃይል ወሰደ ባሉት እርምጃ አስራ አንድ ሰዎች መቁሰላቸውን የአይን ማኙ ተናግሯል። የወረዳው አስተዳደር ነበር። ምክትል አስተዳደር ማለት ለወረዳው ትልቅ አስተዋጽኦ የሚሰራ አመራር ነው። ይሄን የማይፈልጉ ሌላ አመራሮች ደግሞ አሉ። እነሱ ሰዎች አስረውታል። ዞን ላይ ሰው የሆን ትናንት ነው በኮማንድ ፖስት አስረውታል። እና ህዝቡ ደግሞ ለምን ታሰረ ብሎ ነው ሳል ዛሬ ጠዋት ሰልፍ ወጣ። ህዝቡ እየዞረ ሰልፍ እያደረገ እያለ ያው ሰልፍ ሲወጣ መንገድ ተዘግተው ነበረ። መከላከያ ያለ ጉያ መጣ። ከዛ በአካባቢ የተሰበሰበው ላይ ምንም ነገር ሳያማክራቸው ነው ተኩስ የጀመረባቸው የተሰበሰበው ህዝብ ላይ። ከዛ ወዲያው ተኮሰ። የሚመታው መታና ና ወዲያው ተጭኖ ወደ ካምባቸው ሄዱ። ወጣት ህፃን፣ ትልቅ ትልቅ ሰው ሳይል ነው የወጣው ሰልፍ። የሆነ ደመቅ ያለ ሰልፍ ነበረ። ምንም ህዝቡን ሰብስቦ የጠየቁትን ጥያቄ የለም የማረጋጋት ስራ ማሰሩም ልክ ከፒካፑ ላይ እንደወረዱ ተኩሱ ጀመሩ። ተኩሱ ሲተኩስ ና የራሱ ቁጭ ተኝቼ እያየ የወረዳው የሚሊሻ ጽህፈት ቤት ኃላፊ ሰለሞን መኮንን አስራ ሁለት ሰዎች መቁሰላቸውና ከዚህም ውስጥ አንድ ሴትና አንድ ወንድ መሞታቸውን እንዳረጋገጡ አስታውቋል። በመኒትና በማጂ በቤሮና በሱርማ መካከል ተፈጥሮ የነበረው የጸጥታ ችግር ተገምግሞ በተደረሰበት ውጤት መሰረት አቶ ጨሞክያዝ ከስልጣን እንዲነሱ ተደርጎ መታሰራቸውን የገለጹት ባለስልጣኑ እርምጃው ተቃውሞ መቀስቀሱን አብራርቷል። በምዕራብ ኦሞ ዞን ማጂ ወረዳ ቱም ላይ እየተፈጠረ ያለው ችግር በዚህ በዞናችን መካከል ተፈጥሮ የጸጥታ ችግሮችን በውይይት ለመፍታት የክልሉ ፀጥታ ነው። አራት ወረዳዎችን የሰበሰበው በቤንች ሸኮ ላይ እነዚህን ችግሮች በውይይት ለመፍታት ሁለት ቀን ያህል ውይይት ከተደረገ በኋላ የማጂ ወረዳ ምክትል አስተዳዳሪ እና ፀጥታ ቢሮ ኃላፊ የሆነው አቶ ማነጓድቻ መሆኑ ታስሯል በሚል ችግር ነው። አማጂ ወጣቱ ነውጥ እያነሳ ያለው። ስለዚህ በዚህ ግርግር ችግሮችን ለማረጋገጥ ዛሬ ቱ ማዕከል ላይ ልዩ ኃይልና መከላከያ ሰራዊት ወደ ከተማው ከገባ በኋላ ፈነዳው ጥይት አንድ ሴት አንድ ወንድ አሁኑ ሞቷል የሚል መረጃ አለን። አስር ወንድ ሁለት ሴቶች ቆስሏል የሚል መረጃ ነው ያለውና ይህን ችግር ለመፍታት ደግሞ ለማርገብ አሁን ዞኑ ጥታን ችግሩ የሚያረጋጋ ሀይሎች ከመከላከያም፣ ከልዩ ኃይል ህብረተሰቡ ወደ አልተፈለገ ሁኔታ እንዳይገባ፣ ሌላ ችግሮችም እንዳይፈጠሩ ያው ዞኑ ርብርብ እያደረግ መሆኑን ነው። ከዚህ የከፋ ጉዳት እንዳያስከትልና ሌላ አመፅ እንዳይቀሰቅስ የማረጋጋት ስራ እየተሰራ መሆኑን ተናግረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች አሁን ወደ ሰሜን ኢትዮጵያ እንሻገር። የአማራና የትግራይ ምሁራን የጋራ የሰላም መድረክ ምክክር መድረክ አካሂደዋል። ለሁለት ቀናት የተካሄደውን ውይይት መድረክ ያዘጋጀው በሰላም ሚኒስቴር መሆኑን ገልጠዋል። የትግራይ ቡድን አስተባባሪዎች ለውይይቱ በመቀሌ ዛሬ የካቲት 19 2012 ዓመተ ምህረት በትግራይ ኮሚኒኬሽን ቢሮ ጋዜጣዊ መግለጫ ሰጥተዋል፣ ይለናል ሙልጌታ አስበሃ። ለሁለት ቀናት የተካሄደውን የውይይት መድረክ ያዘጋጀው በሰላም ሚኒስቴር መሆን ተገልጠዋል። የትግራይ ቡድን አስተባባሪዎች ለውይይቱ በመቀለ ዛሬ በትግራይ ኮሚኒኬሽን ቢሮ ጋዜጣ መግለጫ ሰጥተዋል። ለሁለት ቀናት በተካሄደው የጋራ የሰላም ምክር መድረክ ከትግራይ መቶ 25 ከአማራ መቶ 25 በጠቅላላ 250 ምሁራን እንደተሳተፉ ታውቀዋል። ከትግራይ ምሁራን ቡድን አስተባባሪዎች አንዱ ፕሮፌሰር ክንፈ አብርሃ ናቸው። ፕሮፌሰር ክንፈ በሰጡት መግለጫ የትግራይና የአማራ ምሁራን ስብስብ የመጀመሪያው ዓላማ በአማራ በአማራና በትግራይ ህዝቦች መካከል ሰላማዊ ግንኙነትን ለመጠናከር የሰላም ግንባታ መድረኮች ማመቻቸት ነው ብለዋል። የመጀመሪያው የትኩረት ወሰን እነዚህ የምሁራን ስብስብ በአማራና በትግራይ ህዝቦች መካከል ሰላማዊ ግንኙነትን ለማጠናከር የሰላም ግንባታ መድረኮች ማመቻቸት እና በዚሁም ሙያዊ ገዛዎች ማድረግ ነው። ታሳቢ የተደረጉ ነገሮች አሉ። የመጀመሪያው በባህል በታሪክ ለዘመናት ተሳስሮ የኖሩ ህዝቦች ናቸው የአማራና የትግራይ ህዝቦች። በዓለም ታሪክ እንደምናስተውለው ህዝብ ከህዝብ ጋር ተጣልቶ አያውቅም ሊጣላም አይችልም። ስለዚህ አንድ የደረስንበት ድምዳሜ በአማራ ህዝብና በትግራይ ህዝብ መካከል የተስተዋለ ጠብ የለም፣ ቅራኔ የለም። ምናልባት ችግሩ ሊሆን የሚችለው ወይም ከኛ ከምሁራን ወይም ከሌሎች አካላት ነው የሚሆነው። ስለዚህ ሊጣሉም አይችሉም። ይህንን ታሳቢ ማድረጉ በጣም ከፍተኛ ትርጉም ስላለው በዚህ ድምዳሜ ላይ ደርሰን የህዝቦች ጠብ አይደለም። የግንኙነት መሻከር ፖለቲካዊ መሰረት ያላቸውና ህግ ነክ ጉዳዮችና ከሚዲያ አጠቃቀም ጋር የተያያዙ መሆናቸውን ተገልጠዋል ብለዋል ፕሮፌሰር ክንፈ የሁለቱ ህዝቦች የምክር መድረክ ያሉትን ችግሮች መጠንና ጥልቀት በምሁራን መጥናት እንዳለባቸው ከስምምነት መድረሱን ፕሮፌሰር ክንፈ አብራርተዋል። በሁለቱ ህዝቦች ግንኙነት ላይ የተፈጠረው መሻከር በአጠቃላይ በሀገሪቱ ለምናስተውለው የሰላም እጦትም አስተዋጽኦ አድርጓል። እነዚህ የተወሳሰቡ ችግሮች ፖለቲካዊ መሰረት ያላቸው ችግሮች እንዳሉ ህግ ነክ ነገሮችም እንዳሉ ከሚዲያ አጠቃቀም ጋር ከታሪክ፣ ከባህል የመሳሰሉ ችግሮች እንዳሉና በእነዚህ ዙሪያም የተጠኑትን እያሰባሰቡ ጊዜ የማይሰጡትን መፍታት በአጠቃላይ ጥናት የሚያስፈልጋቸው ደግሞ በሰፊው ማጥናት እንዳለብን በስምምነት ላይ ያየነው ነው። ምሁራን እያጋጠሙ ያሉ ችግሮችን መጠናቸው ምን ያህል ነው? ስፋታቸውስ? ጥልቀታቸውስ የሚመጥን መፍትሄ ለማድረግ የእነዚህ መጠን ስፋትና ጥልቀት መታወቅ ይኖርበታል። ለዚህም በጥናትና ምርምር መመለስ አለበት። የምሁራን የጋራ የሰላም ምክክር መድረክ ለሁለተኛ ጊዜ የተካሄደ መሆኑን ይታወቃል። ለድምፅ የአሜሪካ ሬዲዮ አለም ፍስሀ ከመቀለ። አለም ፍስሀን አመሰግናለሁ። ሙልጌታ ብዬ አስተዋወቂያ ነበር፣ ይቅርታ ጠይቃለሁ። አሁንም እዚያው መቀሌ ነው የምንቆየው። የአንድ መቶ ሀያ አራተኛውን የአድዋ ድል በዓል ለማክበር በእግራቸው ጉዞ የጀመሩት የአድዋ ተጓዦች ዛሬ ይሀ ደርሰዋል። መንገዳቸው ቀና እንደነበርና የህዝብ ፍቅር ተስፋቸውን ከፍ ያደረገው እንደነበር የጉዞ አስተባባሪ ያሬድ ሹመቴ ለአሜሪካ ድምፅ ገልጠዋል። ሙልጌታ አጽባሀ አጠር ያለ ዘገባ ደርሶናል። ከአርባ ሁለት ቀናት በፊት ከአዲስ አበባ በእግር የተነሱ የጉዞ አድዋ አባላት በዛሬው ዕለት በታሪካዊ ስፍራ የሃ ደርሷል። የጉዞ አስተባባሪ ያሬድ ሹመቴ፣ ጉዞ አድዋ የተቋቋመው እንግዲህ በሁለት ሺህ ስድስት መተመረት ነው። ዘንድሮ ሰባተኛ አመቱን ይዟል። አሁን ከአዲስ አበባ ከተነሳን አርባ ሁለተኛ ቀናችን ይዘናል። ዛሬ የምንገኘው በየሃ ነው ላይ ታሪክ ባለው የዳዓማት ስልጣኔ ዋና ቁንጮ በሆነው ፕሬ አክሱማዊት በሚባለው ወይም ቅድመ አክሱማዊት በሚባለው ትልቁ የታሪክ ምስክር በሆነ ቦታ ላይ ነው የምንገኘው ከዛሬ አንድ መቶ ሀያ አራት ዓመታት በፊት የዳግማዊ አፄ ምኒልክ ጦር በጣሊያን በኩል ተወክሎ የመጣውን የማጆር ቶማሶ ሳንሳ የሚባል ተደራዳሪ ቡድን አንድ ላይ ያነጋገሩበት እና ኢትዮጵያ የጣሊያንን የውል ሀሳብ ፍጹም እንደማትቀበል አሳውቃ የጦርነቱ ጉዳይ በእርግጥም የሆነበት የታወቀበት የዛሬ አንድ መቶ ሀያ አራት ዓመት ልክ በዛሬው ቀን ነው የነበረው። በአካባቢው የህዝቡ አቀባበል ልብ የሚማርክ ነበር ያለው ያሬድ በጉዟቸው የአድዋን ድል የሚዘክሩ ተረካዎች እየተረኩ እንደተጓዙ ተጓዙ ተነግሯል። ጎረቤቶች ብን ሲሸባሰቡ እና ከእያንዳንዱ ቤት እንጀራ ያዋጣሉ። ያዋጣቸው እንጀራዎች በቀለም የተለያዩ ናቸው። በአይነታቸውም የተለያዩ፣ አንደኛ የዳጉሳ ሊሆን ይችላል፣ አንደኛ የጤፍ ሊሆን ይችላል። የተለያየ አይነት ቀለም ያላቸው ከጤፍም ደግሞ የሰርገኛ የተለያየ ሊሆን ይችላል። አንዳንዱ እንጀራ ደግሞ የመስቡ ክርክር ያለበትም እንጀራ አለና ያ ማለት እንግዲህ የመጨረሻ ቤት ውስጥ የቀረውን ንቅስታ፣ የመጨረሻው እንጀራ ሚሊዮን ሰዎች ነበሩ እና እኛ በእርግጥ ድንካችን ይዘን ያወጣ ነው በመንገድ ላይ የሚያስፈልገን ነገር ለመብላትም ለመጠጣትም እንዳንቸገር ሆነን ተዘጋጅተን የወጣ ነው። ነገር ግን ሕዝቡ ፍቅሩን የሚገልጽበት አንዱ መንገድ አቀባበል በማድረግ ነው እና እሱን ስለምንፈጽም ስለምንፈልገውም ለፍቅርም፣ ለአንድነትም ለህብረትም፣ የበለጠ ስለሚያስፈልገን በዛ ልክ ነው እየተቀራረብን የሄድነው። በምግብ ብቻ እንዲወሰን አይደለም። ፍቅራቸው አይናቸው ላይ የሚያስታወቁ በኢትዮጵያዊነት ፍቅር የተንበጎበጉ የተቃጠሉ ብዙ ብዙ ኢትዮጵያዊያን ፍቅር የሚናፍቁ አንድነት የሚናፍቁ ኢትዮጵያዊያን ያየንበት ጉዞ ነው። ዘንድሮ እጅግ በጣም የተለየ ነው ማለት ይቻላል። የኢትዮጵያ ጉዳይ ወደ ታች ያዘቀዘቀ ሲመስለን እጅጉን በህዝቡ ዘንድ ደግሞ ወደ ላይ ወጥቶ ያየንበት ነው። ስልሳ ሶስት ሰዎች የተሳተፉበት ይህንን ጉዞም ሰኞ ዕለት እንደሚጠናቀቅ ገልጾ በአሉ በሴቶች ናቸው። ከዘጠኝ ሴቶች መካከል ደግሞ አንዷ የአራት ልጆች እናትና የልጅ ልጅ ያዩ ሀያት የመሆን እድል ያገኙ እናት ናቸው። በዚህ ጉዞ ላይ የተሳተፉት አንድ መነኩሴ ያሉን የሃይማኖት አባት በእነዚህ በቀጣዩ ሶስት ቀናት ውስጥ በነገ ሁለት የመጨረሻ የአዳር ዝግጅታችን የሚሆነው እንደ አባገሪማ ነው። እንደ አባገሪማ የሚታወቅ ቦታ ነው። ጀግናው ራስ አሉላ መቃብር የሚገኝበት ቦታ ነው። ይህ ቦታ በጦርነቱ ወቅት ላይ ትልቅ ገል የተሰ መቶ ሀያ አራተኛው የአድዋ ድል በዓል አከባበርና የወጣቶቹ ጉዞ አስመልክቶ በቀጣይ ዘገባዎች ይኖሩኛል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ። ሙልጌታ አጽብሃን ለዘገባው አመሰግናለሁ። አድማጮች የምትከታተሉት የእለተ አርብ ምሽት ዝግጅታችንን ነው። የምሽቱ ምርጥ ዜማ ነው። ባዘቦቱ ይህ ሰዓት ታዲያ ለሳምንቱ መገባደጃ የረፍት ቀናት መጀመሪያ የበገና ስልት ነው ይመረጥኩላችሁ። የኦርቶዶክስ ክርስትና እምነት ተከታዮች የጾሙ ወቅት ነውና፣ በአቶ አለም ዋጋ የተጫወቱት ነው ከጎረቤት ተጣልቼ ይሰኛል ርዕሱ። ራሴን አሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማንሰጠኝ እኔ ጠጅ እንጀራ አሁን ማንሰጠኝ እኔ ጠጅ እንጀራ አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል አሁንም ረግሞት አይቀር ይታረቀዋል አሁንም ረግሞት አይቀር ከጎረቤቴ ብጣላን ሰው ሁሉን እሱ አይደላን ያለ ፈጣሪ አናለኝ ከሁሉ አዳም፣ ያለ ፈጣሪ አናለኝ ከሁሉ አዳም መኳንንቶቹ ሰለጠኑ የእጨጌና አገር ለምን እኔ የምፈራው። አንጋፋው የበገና ተጫዋች አለም ዋጋን ነበር የሰማችሁት አድማጮች። ወደ ሁለተኛው አጋማሽ ከመዝለቃችን በፊት የኮሮና ቫይረስን ስርጭት አስመልክቶ የተዘጋጀ ማስታወቂያ አለን። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንድዎ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለሥልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ። የባለሙያዎች ምክሮችን ይከተሉ። ስለ ኮሮና ቫይረስ ድብቅ ነገር የለም። በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። አድማጮች የተከታተላችሁት ስለ ኮሮና ቫይረስ ሲባል የተዘጋጀ የህብረተሰብ ጤና አጠባበቅ ትምህርታዊ ማስታወቂያ ነበር። አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምንዘልቀው። ለዚህ ክፍል ቀዳሚ ወዳደረግ ነው ዝግጅትን እንውሰዳችሁ። በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት ስድስተኛው ሀገር አቀፍ ምርጫ ሊካሄድ የቀረው የወራት ጊዜ ብቻ ነው። በዚህ መሀል በጊዜ ሰሌዳው መሰረት የተመለከተው የምርጫ ቅስቀሳ ጊዜ ሳይደርስ አንዳንድ ፓርቲዎች ቅስቀሳ ጀምረዋል የሚሉ ክሶች እየተሰሙ ነው። በተለይ ይህ ክስ በገዢው ብልጽግና ፓርቲ ላይ ገኖ እየተሰማ ነው። ይህንን አስመልክቶም መለስካቸው አማሃ የብልጽግና ፓርቲን በሚኒስቴር ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የሆኑትን አቶ አወሉ አብዲን አነጋግሯል። ነው ለአቶ አወሉ አብዲ በመጀመሪያ ያቀረብኩላቸው ጥያቄ ከጥቂት ሳምንታት በፊት በሀገሪቱ የተለያዩ ክፍሎች ብልጽግና ፓርቲንና መሪውን ጠቅላይ ሚኒስትር አብይ አህመድን የሚደግፉ ታላላቅ የህዝብ ትዕይንቶች ወይም ሰልፎች እየተካሄዱ ይገኛሉ። አንዳንድ ተፎካካሪ ፓርቲዎችና ተቺዎች ይህን ድርጊት ገዥው ፓርቲ ያለውን መንግሥታዊ ጉልበት እና ስፍራ በመጠቀም የምርጫ ቅስቀሳ ጊዜ ከመድረሱ በፊት እየቀሰቀሰ ነው አግባብነት የሌለውም ተጽዕኖ እየፈጠረ ነው፣ በሚል ክስ ቀርቦባቸዋል። ምን መልሳሉ የሚል ነበር። ያው እንደተረዱት ማንሳት አይከለከልም። የሆነው ነገር ህዝቡ በራሱ ፍላጎት በራሱ ተነሳሽነት ለውጡን ከመደገፍ አንጻር በነቂስ ወጥቶ ድጋፉን ያሳይበት ሁኔታ ነው። ሲጀመር የለውጥ ለውጥ ህዝባዊ ለውጥ ነው። በህዝብ ገፊነት ህዝብ ዋጋ ከፍሎ ታስሮ ተገሎ ተፈናቅሎ ሚሊየንስ የተፈናቀለበት ቢሊየንስ የተዘረፈበት በብዙ ሺህ የሚቆጠር ደግሞ የታሰረበት እና የሞተበት ከዛ በኋላ የተገኘ ለውጥ ነው። ይሄ ለውጥ ህዝቡ ከምን ጊዜም በላይ እንደ ራሱ የአይን ብሌን የሚጠብቀው ለውጥ ነው። በዚህ ለውጥ ላይ ህዝቡ እንዳየው ምንም ነገር እንዲያርፍበት አይፈልግም አይፈልግም። ከዚህ በመነሳት አንዳንድ የሚታዩ የሚነሱ ነገሮች አሉ። እነዚህን ነገሮች ደግሞ ህዝቡ በራሱ ጊዜ ድጋፍ ለመስጠት በነቂስ የወጣበት ሁኔታ ነው ከጎኑንን ለውጡን እንደግፋለን፣ ጅምራችሁ ጥሩ ነው፣ እንደግፋለን ከጎናችሁንን፣ ለውጡንና መሪያቸውን ዶክተር አብይን እንደግፋለን የሚል የህዝቡ በራሱ ጊዜ የወጣ እንጂ በምርጫ ቅስቀሳ ደረጃ በፓርቲ ፕሮግራም ተይዞ ፓርቲ ተደርጎ ፓርቲ ኃላፊዎች በቦታ ተገኝቶ ንግግር ምናምን ያደረጉበት ስብሰባ አይደለም። የምርጫ ቅስቀሳ ሌሎችን ከእንትን የማስወጣት እንደዚህ ነገር አይደለም። ይልቁንስ እኛ ከሰናል ከጊዜ ውጪ ምርጫ ቅስቀሳ ሲያደርጉ የነበሩ አንዳንድ ፓርቲዎች እና ግለሰቦች አሉ። ቅስቀሳ ብቻ አይደለም ህዝብን የሚሳደቡ ሌሎች አላስፈላጊ ነገር እንደውም ህዝቡን ቀስቅሰው ከቤቱ ያስወጣው እንደዛ አይነት ህገወጥ ቅስቀሳዎችና ስድቦች ናቸው ህዝቡን ከቤቱ ያስወጡ። ስለዚህ ህዝቡ አንደኛ ስድብ አንፈልግም፣ ልዩነትን ህዝቡን የሚከፋፍል ነገር አንፈልግም። አንድነት ነው የምንፈልገው። የተጀመረው ነገር ጥሩ ነው፣ በዚህ በርቱ ቀጥሎ የሚል መልዕክት ነው ህዝቡ ሰጥቶ የተመለሰው ወደ ቤት። ህዝቡ በብር ነው የወጣው ተገዝቶ ነው የወጣው ተከፍሎት ነው። አንዱ ላነሳለቅ የነበረ ባለፈው ሲሰራ እንደነበረው ባለፈው አመራሮች ሲፈጠም እንደነበረው ህዝብ በግድ በድብቅ ሆኖ በግድ ወጣ እየተከፈለው ጭበር የሚሉ አንዳንድ ኃላፊነት የጎደላቸው ራሳቸውንም በአግባቡ ያልተረዱ ህዝቡንም የማያውቁ የኢትዮጵያን ህዝብ በስነስርዓት የማያውቁ አንዳንድ የፖለቲካ አመራሮችና ኃላፊዎች ብሎ ራሳቸውን የሰየመ ይሎች የሚያወሩት ወሬ አላቸው። ይሄ ከእውነታ የራቀ ውሸት ሲጀመር በዚህ ሰዓት ህዝቡ እንኳን ተገዶ እንኳን የኢትዮጵያን ህዝብ ከፍለ ወይ አስገድደ የምታወጣበት ምዕራፍ ላይ አይደለንም ያለ ነው። እንኳንስ እኛ ልንከፍሎ ለራሱ አዋጥቶ በርካታ ግመሎችን፣ በሬዎችን ሌሎች ነገሮችን ህዝቡ ለእኛ ያበረከተበት ሁኔታ አለ። በአንድ ኢቭን በአንድ ስብሰባ እስከ መቶ መቶ ሀያ በሬ ድረስ ተብስቦ አዋቶ ገዝቶ ለእኛ የሰጠበት ሁኔታ አለ። ፓርቲ ደግሞ ድጋፍ ማሰባሰብ እስ ኖርማል ኬቲ መገር የሚደረግ ተግባር ስለሆነ ይሄ ችግር አይደለም። ነገር ግን በዚህ አጋጣሚ ሲወጣ ህዝቡ ከለውጡ ጎን ቆመን ለውጡን እናሻግራለን በሚል ወጥቶ በዛው ፓራራሊ ደግሞ ብሩንን አዋቶ ከብቶችን፣ ግመሎችን በሬዎችን ሰንጋዎችን ገዝቶ ያበረከተበት ሁኔታ ነው። ወሬ ነው። በፍጹም ውሸትና አሉባልታ ነው። ግን በተጨባጭ ደግሞ ማስረጃ አለን ከሚሉ ሰዎች መካከል ባለፈው ከሁለት ቀን በፊት የኢዜማ መሪ መግለጫ ሰጥተው ነበረ። የዚህንም የአንድ ዓመት ከምናምን የለውጥ ጊዜም ግምገማ አድርገው ነበረ። ካነሷቸው ጉዳዮችና ችግሮች ያሳስበናል ካሉት መካከል በአሁኑ ጊዜ ለገዢው ፓርቲ ማስመረጫ በሚል የገቢዎች ባለስልጣንም እንደውም በመጥቀስ ማስረጃ ይዘናል በሚል ነጋዴዎች እንዲያዋጡ ተገደዋል። ይህ ማስረጃ ያለን ነው የሚሉት እና እንደዚህ ያለ ነገር አጣርታችኋል ደርሳችሁበታል? እኛ እስካሁን ሲጀመር ማስገደድ የሚለው ነገር የለም ማስገደድ። በፍላጎት ፍላጎቱ ያለውን ነገር የሚሰጠን ካለ እናመሰግናለን። ፓርቲው ነው አገሩ ነው፣ እሱም ይሄ አገር ስኖር ሰላም ስኖር ሰርቶ የሚያገኝበት ነገር ስለሆነ በራሱ ፍላጎት ለሚያደርግልን ነገር ቅሬታ ያለን ነገር ግን ተገዶ ነው የሚለው ነገር ካለ ሕግ አለ። ዛሬ ያስገደደን እንኳን ሳንቲም መከፈል አይደለም አንድ ነገር ማድረግ አይቻልም። ኢትዮጵያ ውስጥ ሕዝቡ የታገለው ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይሄ ዋጋ የከፈለው ይህንን ለውጥ ያመጣው ይሄ ለውጥ። ስለዚህ ይሄ ውሸት ነው። መረጃ ያለን ካሉ ያቅርቡ እና ምርጫ ቦርድ የሚዳኘን ፍርድ ቤትም አለ። ችግር ል ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያረገ አካል የለም። ተገዶ የሚሰጥም አካልም የለም። ተገዶ የሚያሰጥም አካልም የለም። በፍላጎት ግን የማስተባበር የመተባበር ሁኔታ ሊኖር ይችላል። በፍላጎት ከፍላጎት ውጭ ግን አንድ ድንቡሎ ሳንት የሚሰጥ ካለ እዚህ ጋር ሰጥቻለሁ የሚል ካለ ወይም ተቀብያለሁ ያለው የሚል ካለ እሱ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቁሞ አስቶን እና እኛ በራሳችን እንድበታለን አያጠጡም ካሉ ደግሞ ለቦርድ ምስና ምርጫ ቦርድ ባለን የታግ መሰረት ልንዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ፣ መግለጫ፣ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ ይጣራ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጠን ለሕዝባችን ነግረን አስተምረን ከፈለገ ይመርተናል፣ ካልፈለገ አይመርተናል። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም፣ ስብሰባ መውጣት አይደለም፣ ሌላም ነገር አይቻልም። በኢትዮጵያ ውስጥ ይሄ ካሁን በኋላ ሐራም ነው፣ አይቻልም። አሁ ግን ሌሎችም ሁ ለምሳሌ በጣም ብዙ ሺ በብዙ ሺ የሚቆጠሩ ባለ ድርሻ ባለ ሀብቶች ያሉባቸው ማለት ሼር ሆልደርስ ያሉባቸው ተቋማት ባንኮች እንደዚህ ተገደዋል። እነሱም ቢሆን እነዚሁ ማስረጃዎች ይዘናል ነው የሚሉት። በዚህ ተገደው አንድ ሳንቲም የሰጠ አካል ካለ፣ ተገደው አንድ ሳንቲም ያስከፈለ አካል ካለ እሱ ብልጽግና አይደለም ባጭሩ። ስለዚህ ይህንን እናንተ ካገኛችሁ እርምጃ ተወስዳላችሁ። ነገር ግን በፍላጎቱ እየሰጠናለ ወደፊትም የሚሰጠናለ እንሰጣቸዋለን የሚለው አርሶ አደር ጭምር እኮ ፓርቲ ነው ሲባል የነበረ ፍራቻ አለ። ይሄ ይሄ ስነልቦና እንዳለ እያየ ብልጽግና ፓርቲ ከዚህ ጥንቃቄ ማድረግ ለዚህ ጥንቃቄ ማድረግ ያለበትም ጥንቃቄ ነው የምናደርገው። በጣም እጅግ በጣም ጥንቃቄ ነው የምናደርገው። እኛ ራሳችን ዛሬ የሆነ አንድ የመንግስት መስሪያ ቤት ሆነ አንድ ባለሀብት አስገድደን ተቀብለን ነገ ሌላ መሰል ፓርቲ ሄዶ አስገድዶ ቢቀበል በምን ህግ ነው እኛ የምንዳኘው? እኛ እኮ ሁለት ኃላፊነት አለብን። አንደኛ ተወዳዳሪ ፓርቲ ነን፣ ሁለተኛ ገዢ ፓርቲ ነን። ገዢ ፓርቲ ማለት አሁን አገር እየገዛን የምርጫ የውል ጊዜያችን እስከሚያልቅ እና ሌላ ውል ህዝቡ ለእኛ እስከሚሰጠን ድረስ እኛ አገር ነው እየገዛናል። ምክንያቱም ለራሳችን የምናደርገው ነገር ለሌላም ሊደረግ ይገባል። ስለዚህ ይሄ በራሱ የምርጫ ምህዳሩን በሀይል ወይ በግድ አፍነን የምናደርግ እንደዚህ የምታሰብ ነገር ካለ ይሄ ስህተት ነው፣ አይቻልም። በጣም ስህተት ነው፣ በጣም ስህተት ነው። ካለ ይቅርም እናጣራ፣ አቅርቡ። ወይም የሚለው አካልም ሌላ መግለጫ ምናምን ለመስጠት ከምቸገር እዚህ ጋር ሪፖርት ያድርግና ቁጭ ብለን እንየው። እዚህ ጋር ተገድጀ ሰጥቻለሁ የሚል አይደለም። እንደዛ ምልክት እንኳን ካለ፣ ምልክት ካለ ፓርቲው እርምጃ ለመውሰድ በጣም ዝግጁ ነው ለማስተካከልም ዝግጁ ነው። ካለ ግን የለም እርግጠኛውኝ የምነግሩ ነገር የለም። በጣም አመሰግናለሁ። ተው ወደ ጊዜው መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ደግሞ ከአዲስ አበባ ወደ ምዕራብ ኢትዮጵያ እንሻገር ቀደም ብዬ ባስተዋወቅኳቸው ዝግጅት ነው ወደ ምዕራብ ኢትዮጵያ የምናልፈው። ሰሞኑን ወደ ደንቢዶሎ ያቀናው ዘጋቢያችንና ኮርመልካ ከዚያ በነበረበት ወቅት ከዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ተማሪዎች ጋር በዩኒቨርሲቲ ውስጥ የሚከሰቱ ግጭቶች መንስኤና ግጭት ከመከሰቱ አስቀድሞም እንዴት ማስቆም ይቻላል በሚሉ ርዕሶች ዙሪያ አጠር ያለ ውይይት አካሂዷል። በዩኒቨርሲቲው ለሚከሰቱ ችግሮች በሀገሪቱ የሚስተዋለው የፖለቲካ ቀውስና በዩኒቨርሲቲ ውስጥ የሚያጋጥሙ አስተዳደራዊና ሌሎች ያሏቸው ችግሮች መንስኤ ሊሆኑ እንደሚችሉም ተማሪዎቹ አብራርተዋል። ችግሩ አስቀድሞ እንዳይከሰት ማድረግም ይቻላል ይላሉ። ናኮር ያወያያቸው ተማሪዎች እንደሚከተለው ተቀናብረዋል። ስሜ ይስሐቅ ደሳለኝ ይባላለሁ። አመሰግናለሁ። ራሂማ ከሌለ። አመሰግናለሁ። ፉፋ መርጋ ይባላለሁ። አመሰግናለሁ። ሶስና ግርማ ይባላለሁ። የጆርናሊዝም ኢንደ ኮሚዩኒኬሽን ሶስተኛ አመት ተማሪ ነው። በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድን ነው መንስኤ ብላችሁ ታስባላችሁ? ራሂማ፣ አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጭ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ። እንደ እኛ ጊቢ ማለትም እንደ ቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ የተነሳው ግጭት ነበር፣ እዚ ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢው ውስጥ አንደኛ እርስ በእርስ ተማሪዎች አይግባቡም ነበር። ያ ማለት የብሄርም ሊሆን ይችላል፣ የቋንቋ፣ የሃይማኖትም ሊሆን ይችላል። ኢቭን የግቢው የእቃ አቅርቦትም ሊሆን ይችላል፣ ለተማሪው የሚያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላል። የግጭቱ መንስኤ የሆነው ብዬ የማስበው ሂታ ያነሳችሁ ኤክስተርናሉን ይቀበላለሁ፣ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሄር ነው የምለውን ትንሽ አገንስት ነኝ። እንደዛ ቢሆንም አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሄር ቢሆን። አሁን ግን እውነታው የብሄር አይደለም ለኔ። የሁለት ጓደኛዎች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለእኔ የብሄር ት አይደለም። ላለ የቀረ ሀሳብ ካለሽ አንተ። እኔ እንደ ራሴ የሚያስበው በዩኒቨርስቲ ውስጥ ለሚነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርሲቲ ያለው የማናጅመንት ችግር እንዲሁም በመዋቅር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዝዳንት ያሉት ባለሙያዎች በመዋቅር ባለመስራታቸው ችግሮቹ ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትን፣ ቢመጡ እራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው። ተማሪ መካከል ግጭ ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆሙ ምን አይነት ችግሮች ናቸው የሚመጡት? ተማሪ ላይ፣ የተማሪው ቤተሰብ ላይ፣ አገር ላይ ሶስ አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ አመት ተማሪ ነኝ፣ ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰአት አንድ ወርክ ትክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ደዝማ ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰአት፣ ብዙ ቫካንሲዎች የሚወጡበት ሰአት ነው በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣውት ከሩቅ ቦታ ነው የመጣውት። ለዛ ደርሶ መልስ የማወጣው ብር አለ። ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም አይደለም ዩኒቨርሲቲ መዋላ ሕጻናት ሲዘጋ ራሱ በኅብረተሰቡ ላይ ጫና ያደርሳል እና አንደኛ፣ ሳይኮሎጂካሊ ተማሪዎች ይጎዳሉ። ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል። ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም። እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምኑን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ ማለት እንደዚያ ሲሆን ደግሞ በቃ እዚያ ስንል በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርታል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርታል። ስነ ልቦና ላይ በጣም ተስነዋል። አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሄነው በኋላ ቤተሰብ አምኜ ልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረ ና ኢቨን፣ ለአንድ ሳምንት ያህል ተከልክያለሁ እንደዚህ እንዳልመጣ። ማለት እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል። እንዴት ነው በተማሪ መካከል ግጭት እንዳይፈጠር፣ በዩኒቨርሲቲ አካባቢ ግጭት እንዳይፈጠር፣ ችግሮች እንዳይፈጠሩ ማድረግ የሚችለው ምንድን ነው የምታስቡ? እንዴት ነው ይንን ችግር ሳይደርስ መቅረፍ የሚቻል? እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩኝ፣ እሱ ካልተንከባከበኝ፣ ካልተንከባከብኳት፣ ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት ዓመት ልፋትም ለትምህርት ብቻ ለመመጠው ለማስታወቅ ሶሻል ላይፍንም ለመማር ነው ማለት በአንድ አካባቢ ማህበረሰብ ስታወል ልጅ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። የማቀራረብ ስራ አልተሰራም እስካሁን ድረስ የሆነ መንግሥት የሚረባረቡ ችግሩ ከተፈጠረ በኋላ ነው ዩኒቨርሲቲ የሚረባረበ የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ ኦሮሞኛ የማይችሉትን አፋን ኦሮሞን ማስተ ማስተማር አማርኛ ማችሁለት አማርኛ ማስተማር የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም። ከሰማንያ ምናምን በላይ ቋንቋዎች አሉ እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚየሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብንችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው። እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት እፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳ ምን አይነት ጎል ነው፣ ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት። ሁሌ ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው፣ በቃ እዚህ ደርሰን ተለውጠን እንድናይ። ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንሉ፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት ሁለት አርግ መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም፣ ገና ፕሬፓራቶሪን፣ ኤሌመንተሪን ያሉ ለሚመጡ ተማሪዎች ሁሉ ነው ማስተላለፈ ወይንመለ ፖለቲካውን ምኑን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከኛ የምጠበቀው እውቀቱ መሰብሰብ ስለሆነ ምኑን ምኑን ለጌ ስለምደርስ፣ መጀመሪያ ግን እኔ ከራሴ ነው መጀመሪያ ያለብኝ። እኔ ከዶርም ልጆች ጋር እንዴት ነው የምንኖረው? ከክላስ ልጆች ጋርስ እንዲንመ የምንኖረው ከጊቢ ጓደኞችስ ጋር እንዴት ነው የምንኖረው የሚለውን ነገር ሁሉም ሰው እየራሱ የራሱን ነገር በደንብ ማወቅ አለበት። ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪው በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም። እኛ ህብረተሰቡ እናት አባቶቻችን ናቸው። አጠገብ ያለው ወንድሜ ነው እህቴ ናት እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ ለእያንዳንዱ ተማ ተማሪ ማህበረሰቡ እንደ ልጄ አኖረዋለሁ ብሎ ተማሪ ወስዷል። እና ሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላሉ ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓነል ውይይቶችን ማዘጋጀት ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው ወይ ምናልባት ቀረብ ይም ነው ተማሪዎች አብዛኛውን ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ኬት ነው ምንጩ ምንድን ነው? ይሄ ነገር ኬት ተከሰተ ብሎ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት፣ እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ብዬ አምናለሁ። በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳትፏችሁ ይስሐቅ ደሳለኝ ረሂማ ከሌል ፉፋ በነጋ ሶስትና ድርማ በጣም የማመሰግነው። ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ መኛለው። አመሰግናለሁ ስለተሳተፋችሁ። ናኮር መልካንና የደምቢዶሎ ዩኒቨርሲቲ ተማሪዎች በውይይት የተሳተፉትን እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት ከሁለት በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን ነው። አሁን ወደ መጨረሻው ዝግጅት ልውሰዳችሁ። የኮሮና ቫይረስ በአፍሪካ ባለሙያዎች የጤና ጥበቃ ስርዓቶቻቸው ከአቅማቸው በላይ ሊሆን እንደሚችል ባለሙያዎች እያስጠነቀቁ ነው። ሲጀምር ቻይና ላይ የተቀሰቀሰው ኮሮና ተዛምተዋል። በሌሎች ብዛት ያላቸው አገሮችም የቫይረሱ ተጠቂዮች ተገኝተዋል። የሆነ ሆኖ ቫይረሱ አፍሪካ ውስጥ ወዲያውኑ በብዛት አለመዛመቱ አሁን ጊዜ ሰጥቷታል ይላሉ እነኚሁ ባለሙያዎች። የአሜሪካ ድምፅ ሄንሪ ሬጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታ ይዛ ሴኔጋል ዋና ከተማ ዳካር የሚገኘው አውሮፕላን ጣቢያ በሌሎችም በሀገሪቱ ዙሪያ ያሉ የትራንስፖርት መናኸሪያዎች ቫይረሱ ሳያገኛቸው አልቀረም ተብለው የሚጠረጠሩ ተጓዦችን ከሕዝብ ሳይቀላቀሉ ቶሎ ለመያዝ ጥረቶች እያደረጉ ነው። ግብፅ አንድ፣ አልጄሪያ አንድ ለቫይረሱ የተጋለጡ ሰዎች እንዳገኙ አስታውቀዋል። አሁን ደግሞ ናይጄሪያ ወደ ንግድ መዲናዋ ሌጎስ የተጓዙ ኢጣሊያዊ እንዳገኘች አመልክታለች። የዓለም የጤና ድርጅት ቫይረሱ አይደርስብኝም ሊል የሚችል አንድም ሀገር የለም ሲል አስጠንቅቋል። የደብሊው ኤች ኦ ዋና ዲሬክተር ዶክተር ቴድሮስ አድሃኖም እንዲህ ሲሉ ነው ያስጠነቀቁት ዲስ ቫይረስ ዳዝ ኖት ሪስፔክት ቦርደርስ ኢት ዳስ ኖት ዲስቲንግዊሽ ቢትዊን ሬይ። ይሄ ቫይረስ ድንበር አያከብርም። ይሄ ዘር ይሄ ብሔረሰብ ብሎም አይለይም። የአንድን አገር አጠቃላይ የአገር ውስጥ ምርት፣ የአንድን አገር ምጣኔ ሀብት ወይም እድገት ደረጃ ለይቶ አይመጣም። ዋናው ነጥብ እንዳይገባ መከላከል ብቻ አይደለም ተጠቂዎች ሲገኙ ምንድን ነው የሚደረገው የሚለውም ጭምር ነው። እስከ ቅርብ ጊዜ ድረስ አፍሪካ ውስጥ ቫይረሱን በምርመራ የመለየት አቅም የነበራቸው የምርመራ ላቦራቶሪዎች ሁለት ብቻ ነበሩ አንዱ የሴኔጋሉ ፓስተር ኢንስቲትዩት ነው የተቋሙ ተጠሪ አማዱ አልፋ ሳል እንዲህ ሲሉ ያስረዳሉ ቫይረሱ በምርመራ ፈጥኖ ሲገኝ እንዳይዛመት ለመቆጣጠር በጣም ይጠቅማል ታዲያ አፍሪካ ላይ ወረርሽኙ ሳይዛመት መቆየቱ በተሻለ ተዘጋጅቶ ለመጠበቅ ጊዜ ሰጥቷል አሁን ከሰሃራ በታች ካሉ ሀገሮች ከግማሽ የሚበልጡቱ ቫይረሱን በምርመራ ለማግኘት የሚያስችል አስፈላጊ መሳሪያዎችን የታጠቁ ቤተሙከራዎች አሏቸው ዶክተር ጄኒፈር ዞ በጆንስ ሆፕኪንስ ዩኒቨርሲቲ የጤና ጥበቃ ዋስትና ማዕከል ባልደረባ ናቸው እንዲህ ሲሉ አስተያየታቸውን ሰጥተውበታል በምንፈልገው ደረጃ በሰፊው አልተዳረሰም። ሌላው ደግሞ በአገሮቹ የሚከናወነው ምርመራ እንደምንፈልገው የተሟላ አይደለም። የሆነ ሆኖ በንጽጽር በአጭር ጊዜ ውስጥ ይህን የዓለም መከናወኑ ራሱን የቻለ እርምጃ ነው እና ስጋት የደቀነው ቫይረሱ ሳይደረስበት የተዛመተ እንደሆነ ፈጥኖ የጤና ቀውስ ሊያስከትል ይችላል የሚለው ነው። ለኮሮና ቫይረስ ከተጋለጡ ሰዎች ውስጥ ሰማንያ ከመቶ ከባድ የህመም ስሜት አይኖራቸውም። ይህ ማለት ደግሞ የበሽታው ስርጭት በተጨባጭ ባለው መጠን ያለመታወቅ ወይም ሪፖርት ያለመደረግ አደጋ ይደቅናል ማለት ነው። በኮሮና ቫይረስ ለህልፈት የደረሱ አብዛኞቹ ህሙማን ቀደም ያለ ሌላ የጤና ችግር የነበራቸው እንደሆኑም ይነገራል። አፍሪካ ውስጥ በአህጉር ደረጃ የተዛመተ እንደሆነ ከጤና ተቋማቱ አቅም በላይ ሊሆን እንደሚችል ስጋት አለ። የለንደን ኪንግስ ኮሌጅ ባልደረባዋ ዶክተር ናታሊ መክደርሞንት ያስረዳሉ ን ም ሌሎች የጤና ችግሮች ላሏቸው ህሙማን በሚሰጥ የህክምና ረገድ ችግር ይኖራል። የልብ ህመም የመሳሰለ ያላቸው ህሙማን ሆስፒታል ሄደው ለመታየት ወይም ቀጠሮ ለማግኘት የማይችሉበት ሁኔታ ይኖራል። ስለዚህ ህክምና ባለማግኘት በሌላ የጤና ችግር የሚሞቱ ሰዎች ቁጥር ሊጨምር ይችላል ማለት ነው። ብዙዎቹ የአፍሪካ ሀገሮች የቫይረሱን ስርጭት ለመከታተል የበሽታዎች ክትትል አሰራራቸውን ማሻሻል እንደሚኖርባቸው ኤክስፐርቶቹ ይመክራሉ። ኮሮና ቫይረስ ዓለም አቀፍ ወረርሽኝ ደረጃ ከደረሰ ደግሞ ሲሉም ያስጠነቅቃሉ፣ ዓለም አቀፉ ማህበረሰብ ደካማ የጤና ጥበቃ ስርዓት ያላቸውን ሀገሮች ገብቶ ለመርዳት ዝግጁ ሆኖ መጠባበቅ አለበት። ቆንጅትን ለዝግጅቱ አመሰግናለሁ። አድማጮች የናይጄሪያ የግብፅና የአልጄሪያ ለቫይረሱ የተጋለጡ ሰዎች መኖር መዘገቡ ሰሞኑን በዝግጅታችን እንዳመለከት ነው። ዝላንሴት የተባለው የሕክምና መጽሄት ሶስቱ አገሮች ቀዳሚው ተጋላጭ ይሆናሉ ሲል ያቀረበውን ትንበያ የተከተለ ሆነዋል። በዚያ ትንበያ ታዲያ በሁለተኛ ደረጃ ያስቀምጣቸው ኢትዮጵያን ጨምሮ የተቀሩ የአፍሪቃ አገሮች የጤና መዋቅራቸው አደገኛ ያደርገዋል፣ ለመከላከሉም ብቃት አይኖረውም። እናም እንዲሁም በመከላከል አስቀድሞ ስራዎች ላይ ብዙ ስራ መስራት አለበት ማለቱን እናስታውሳለን። የኢትዮጵያን ባለስልጣናት እንዲሁም የአየር መንገዱን ባለስልጣናት ለማግኘት ጥረት የጃያዝ ነው ጥረት እንደቀጠለ ነው። እንዳገኘ እናቀርባለን። አድማጮች አሁን ስርጭታችንን ከማገባደዳችን በፊት ለስንበት ቀደም ብለን በመግቢያው ያሰማናችሁን የበገና ስልት ነው የምንሰናበትበት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ዝግጅት እዚሁ ላይ ማብቃቱ ነው። ቀደም ብዬ እንዳስተዋወቅኩት ስርጭታችን በዚሁ ሲገባደድ፣ የትግርኛ ስርጭት ይቀጥላል። ከአቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስና ከዋና አዘጋጇ ተስታብላችሁና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና كَأَرَبَعَةٍ اربعه اربعه